ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀምረዋል። ከአሜሪካ ድምፅ ሀብታሙ ስዩም አብሯችሁ አመሻለሁ። ጎፈሬ ከጥቂት ዓመታት ወዲህ በኢትዮጵያ የስፖርት ትጥቅ ምርት ዘርፍ ስሙ እየጎላ የመጣ ድርጅት ነው። ድርጅቱ የኢትዮጵያ ብሔራዊ ቡድን መደበኛ አልባሳትን ከማምረቱ በተጨማሪ ከአስር በላይ ለሆኑ የሀገር ውስጥና የአፍሪካ ቡድኖችም ስፖርታዊ ትጥቆችን ያቀርባል። ስለ ድርጅቱ ጉዞና የመጪ ዘመን ግቦች በጥቂቱ ለመስማት ከሰሞኑ ወደ ስቱዲያችን ብቅ ብሎ የነበረውን ከጎፈሬ መስራቾች መካከል አንዱ የሆነውን ወጣቱን ሀሰን መሀመድን አነጋግረነዋል። በመቀጠል ይሰማል። ጎፈሬ ያው በ2010 ዓ.ም የተቋቋመ ድርጅት ነው። በአብዛኛው የኢትዮጵያን ስፖርት ኦልሞስት 100 ፐርሰንት ማለት በሚቻልበት ደረጃ የውጭ ድርጅቶች ና ማለት ከቻይና የሚመጡ ሬፕሊካዎች በተቆጣጠሩበት ጊዜ ሀገራዊ የሆነ አፍሪካን ማዕከል አድርጎ የተነሳ ብራንድ ነው ማለት ነው እና ኦልሞስት በጣም ረጅም ጊዜ ይሄ ብራንድ ሜንታሊቲውን ህዝቡ ላይ ለማስረጽ ሲለፋ የነበረ ድርጅት ነው። ከሶስት አመት በኋላ ያው ለመጀመሪያ ጊዜ ፕሪሚየር ሊግ ውስጥ ያለ የመጀመሪያ ቲም መያዝ ከቻለበት ጊዜ ጀምሮ በደንብ ተቀባይነት እያገኘ የመጣ ና አሁንም ያው የብሔራዊ ቡድን ደረጃ የደረሰ ትልቅ ተቋም ነው። በጣም ማለት ኢትዮጵያ ኳሱ ስፖርት ማነው አትሌቲክሱ ላይ ፌመስ እንደሆነች ሁሉ ማኑፋክቸሪንግ ዘርፍም አገራዊ የሆነ የስፖርት ብራንድ ክሬት ማድረግ እንደሚቻል ፕሩፍ ማድረግ የቻለ ድርጅት ነው። እንግዲህ በስፖርት ትጥቆች ላይ ስናተኩር ብዙ ጊዜ ተደጋግሞ የሚመጡ ስሞች ነበሩ። ናምሮ ናይክ፣ ና አዲዳስ ና ሌሎች ጉዳዮች ማለት ናቸው። ከነ በነዛ የተለመደውን ነው። እንግዲህ እናንተ ለየት ብላችሁ በሀገር በቀል ምርቶች አዳዲስ ስራዎችን ለመስራት እየሞከራችሁ ያላችሁት የማሳመን ሂደቱ ምን ያህል ፈታኝ ነበረ? ሰዎች በሀገር ውስጥ በሚመረቱ ስፖርታዊ ትጥቆች ተጠቃሚ እንዲሆኑ ጭራሽ ብሔራዊ ቡድኑም ተጠቃሚ እንዲሆን ለማድረግ የሄዳችሁበት ሂደት ባጭሩ ምን ይመስላል? ያው መጀመሪያ በጣም ከባድ ነበረ። እኛ ስንጀምር አራት ማሽን ይዘን ነው ስራ የጀመር ነው። በጣም አቅማችንም ትንሽ ነበረ። ፕሪንትም ለማድረግ የምንጠቀማቸው ፋሲሊቲዎች ሌላ የቻይኒዝ ካምፓኒዎች ነበሩ መጀመሪያ ላይ እና ሂደቱ በጣም ከባድ ነበር ለእኛ ግን ምንድነው የነበረው ክለቦች ጋር የነበረው ነገር በደጋፊ ማሊያ ነው ስራ የጀመር ነው። የደጋፊ ማሊያ ኛ የዛሬ አራት አመት ላ አምርተናል ቲሞች ግን የነበረው ነገር ምንድን ነው፣ ሎጎውን እዚህ ላይ ማድረግ ላይ ፍላጎት አልነበረም። ዊች ሚንስ ያው የአገርኛ የሚለው ቃል እንደ መጥፎ ነገር ነበረ በፊት ላይ የነበረው አስተሳሰብና ኦልሞስት ሶስት ዓመት ነው የፈጀብን ያንን ሰብረን ለመጀመሪያ ጊዜ ፕሪሚየር ሊግ ላይ ያለ ቲም ላይ ሎጎችን ለማድረግ ሶስት ዓመት ነው የፈጀብን። እኛም የደጋፊ ከሚለው ወጥተን በእልህ እንደውም ያው ከዋናው መሰረቱ ተጫዋቹ አትሌቱ ነው። የመጨረሻው የአንድ ስፖርት እንግዲህ ራሱ መጨረሻ ሄደ ሄደ ምትነካው አትሌቱ ነው ና ስፖርተኛው ነው። እና ስፖርተኛው ከወደደው ደጋፊውም ኤቭሪባዲ ማህበረሰቡም ተቀባይነት ሊያገኝ ይችላል ከሚል አስተሳሰብ ወደ ክለቦች ቀርበን ፕሮዳክታችን እንዲሞክሩትና እንዲያነጻጽሩ አገራኛ ወይ ደግሞ አገሩ ስለተመረተን ብቻ ሳይሆን ኳሊቲውን ከሌላ ሀገር ከሚመጣው አንጻር ከዋጋም ከኳሊቲም አንጻር አነጻጽረው እንዲገዙ ነው ያደረግ ነው። ድሬዳዋ ነበር የመጀመሪያ ክለብ የእኛን ትጥቅ የተጠቀመው በጣም ደስተኛ ነበሩ። እያለ ግን በሁለት አመት ጊዜ ውስጥ ከአንድ ክለብ ኦልሞስት ወደ 14 ክለብ ነው በአንድ የመያዝ የቻል ነው እና ኦልሞስት ሁሉም ፎሪን ካምፓኒዎች ከሀገር እንዲወጡ አድርገናል ናሽናል ቲሙን ጨምሮ። በዛም ብቻ የቆመም አይደለም። ከዛም አልፎ ዩጋንዳም ላይ ናሽናል ቲም ደረጃ እስከመያዝ ድረስ ደርሰናል። ኳታር ላይ እንደዚሁ እና ኤክስፓንድ እያደረግን ነው። ስለዚህ አገር ውስጥ አምርቶ ወደ ውጭ አገር ገበያ ብራንድ ሆኖ መስራት እንደሚቻል ፕሩፍ ያደረገ ትልቅ ተቋም ነው። እንግዲህ በተመሰረተ በዚህ ጥቂት አመታት ውስጥ ይህን አይነት ለውጥ ማምጣት ይችላቸዋል። በሀገር አቀፍ እንዲሁም በሀገራዊ ቡድኖች ላይም ያላችሁን ተቀባይነት እያሰፋችሁ መጣችኋል። የመጪ ዘመን እቅዳችሁ ምንድን ነው? ጎፈሬ እንደ ተቋም እንደ አንድ ድርጅት የያዘው ትልቅ ህልም ግብ ምንድን ነው? በቀጣይ አመታት ውስጥ ያው ዋናው ትልቁ እቅዳችን ኛ ምንድን ነው? አንደኛ ሀገር ውስጥ ያለውን የሀገር ውስጥ አምርቶ ወደ ውጭ፣ ኢትዮጵያ ለዓለሙ ብዙ ነገር ማቅረብ ትችላለች። ማለት ታለንት አለ እኛ ጋር ብትመጣ። መቶ ሀምሳ ሶስት ወጣቶች የስራ እድል የፈጠረ ድርጅት ነው። እነዛ ሁሉ ወጣቶች በሙሉ ኢትዮጵያውያን ናቸው። ማለት እዛው ተምረው ግን አቅም ያላቸው ሌላ ድርጅት ተቀጥሮ ይሰሩ የነበሩ ና አቅማቸውን ግን ፑሽ ተደርገው እነዚህ ልጆች ሊሚታቸው የት ድረስ ነው የሚለውን ነገር ግን ማንም አልሞከረውም ነበር። ና የእኛ ትልቁ ፍላጎታችን አንደኛ አርአያ መሆን ነው፣ ለሙሉ ለሀገሪቱ አርአያ መሆን ነው። ሁለተኛ ደግሞ ህዝቡ እኛ ሀገር ያለ የግዢ ይሄ ፕላትፎርሙ በጣም ጥሩ አይደለም። ማለት ሄደህ ልብስ ለመግዛት ተጨቃጭቀ ተደራደረ ምናምን ነው። ኳሊቲውን እርግጠኛ መሆን አትችልም። ያያ ነገር ባለበት ሁኔታ ኢቨን ፎሪን ብራንዶች ራሱ ናይክ፣ አዲዳስ ተብሎ ያሉት ራሳቸው ፌክ ናቸው አብዛኛዎቹ ማለት ነው። እና እኛ በዛ ውስጥ ምንድን ነው የምንፈልገው ለህዝቡ ተደራሽ የሆነ ለሙሉ ለኢትዮጵያ ህዝብ ተደራሽ የሆነ ስፖርቱ ላይ ያተኮረ በጣም ሀይ ኳሊቲ የሆነ ፕሮዳክት ለህዝቡ ማቅረብ ነው። በቅርቡ የተለያዩ ትልቅ ሾፖችን ከፍታለን። ኤቭሪባዲ ገብቶ ሌላ ሀገር እንዳለው ና የካዲዳ ስቶር ገብቶ የሚያገኘውን አይነት ኤክስፒሪያንስ ማግኘት የሚችልበት ሾፖችን ነው መክፈት የምንፈልገው ከዛም አልፎ ደግሞ አፍሪካዊ ሆኖ ሜይ ቢ በዚህ አምስት አመት ውስጥ ትልቁ እቅዳችን አፍሪካ ውስጥ ቢያንስ ሁለት ሶስት ክለብ ሁለት ሶስት ብሔራዊ ቡድን ይዘን በትልልቅ መድረኮች ላይ መታየት ነው ትልቁ ዓላማችን ነው። እንግዲህ ሐሰን አንተ ወጣት ነህ። በወጣትነትህ በመሰረትከው በዚህ ተቋም አማካኝነት በስፖርቱ ዘርፍ የራስን ተጽዕኖ መፍጠር ችልሃል በስፖርት ትጥቆችና በስፖርት አልባሳት ዙሪያ በርካታ ወጣቶች በዚህ ሰዓት እየተመለከቱን ይገኛሉ። የራሳቸው ተሰጥኦ፣ የራሳቸው ችሎታ ሊኖራቸው ይችላል። ነገር ግን ወደ ስኬት መንገድ እንዴት ማምራትና እንዴት መሄድ እንዳለባቸው አያውቁ ይሆናል። ከምንድን ነው መጀመር ያለባቸው? ከአንተ ልምድ ተነስተህ የተወሰነ ሀሳብህን አቀብለን። ዋናው ነገር ምንድን ነው? አብዛኛው ነገር እኛ አሁን ስንነሳ ያው ይህን ለድርጅት ለማቋቋም የተነሳንበት የመጀመሪያው እንትን ኳስ ለማየት ስቴዲየም እየገባን ነበር ና የማሊያ ችግሩን ራሳችን ማሊያ መግዛት እየፈለግን የማሊያ ችግሩን አይተን ነው። ከዛ ተነሳስተን እኛ ጓደኛሞች ነን፣ አብረን የመሰረት ነው ሁላችን። ደሴም የትምህርት ባግራውንድ ያለንና እንደዚሁ በቃ ስለ ቢዝነስ በሚወራበት ጊዜ ነው። ለምን ይሄን ነገር እዚህ ሀገር አናመርትም? ማለት ሲምፕል ነገር ነው። የት መቶ ፐርሰንት ግን ስቲል ኢምፖርት እያደረግን ነው። እና እኔ ዋናው ለወጣቶች የምለው ነገር ምንድን ነው? ማምረት ይቻላል። ደግሞ በማኑፋክቸሪንግ ዘርፍ ስትሰማራ ኢዚ ነው ማለት ከሁሉ በላይ ትሬድ ከማድረግ ከሁሉ በላይ ማኑፋክቸር ስታደረግ ብዙ ሀሳብ ማፍለቅ ትችላለህ። ማኒፑሌት ማድረግ ትችላለህ ብዙ ዲዛይኖችን አት ሴም ታይም ደግሞ ብዙ ነገር ኢምፖርት ስለሚደረግ ኢምፖርት ሰብስቲቱት የሆኑ ነገሮች ላይ ፎከስ ካረግ ሰክሰስፉል መሆን ይቻላል ብዬ አስባለሁ። እጅግ በጣም አመሰግናለሁ። ሀሰን መሀመድ ከጎፈሬ የስፖርት ትጥቆች አምራች ድርጅት መስራቾች መካከል አንዱ ነህ። በአጭር ጊዜ ውስጥ ስለ ድርጅታችሁ፣ ስለ ህልማችሁ ለአድማጮች ለተመልካቾች ስላጋራልን በእጅጉ አመሰግናለሁ። መልካም እድል እንዲገጥማችሁ አመሰግናለሁ። በጣም ቴንክ ዩ በጣም። ሰላም፣ ማዳመጥ ላይ ያላችሁት ጋቢና መዝናኛ ነው። ከአሜሪካ ድምፅ ዝግጅታችን ይቀጥላል። በመቀጠል ሶስት ወጣት የሙዚቃ ባለሙያዎች እናስተዋውቃችኋለን። የተዋጣላቸው የመሳሪያ ተጫዋቾች ናቸው። በጋራ ያቋቋሙት አዲስ ባንድ ዳልሴት ይሰኛል። ከጥቂት ሳምንታት በፊት በዙም መገናኛ በኩል አግኝቻቸው ነበረ። ከእነሱ ጋር ያደረግኩት ቆይታ በመቀጠል ይቀርባል። እሺ አመሰግናለሁ። ቴዎድሮስ ነጋሽ፣ መሳይ ለገሰና ካርሎ ኤርቶላ የዳልሴት ባንድ መስራቾች አባላቶች ናችሁ። በአሜሪካ ድምፅ አድማጮችና ተመልካቾች ስም እንግዳይ ለመሆን ስለፈቀዳችሁ በእጅጉ አመሰግናለሁ። አስቀድሜ ከመጠሪያችሁን ጀምር ለየት ያለ መጠሪያ ነው። ዳልሴት ምን ማለት ነው? እንዴትስ ተቋቋማችሁ? እንድትቋቋሙ ምክንያት የሆኗችሁ ጉዳዮች ምንድናቸው የሚለውን አንዳችሁ በመጀመሪያ ንገሩኝ። ዳልሴት የሚለው ስም እንግዲህ አሳይመንት ተሰጥቶን ነበረ ስም እንድናወጣ፣ በዛ መሀል ያው ዳልሴት የሚለውን አገኘሁ ሰርቻ። ትርጉሙን ሳይ ጣፋጭ፣ ደስ የሚል ለማየትም ለመስማትም ለመዳሰስ የሚብል ደስ የሚል ጥሩ የሆነ ነገር የሚል ሚኒንግን ያገኘውትና እሱ ቢሆን ኖር ከኛ ጋር ካለው ሙዚቃ ጋር ኮምቢኔሽኑ አዲስ ነው የአኮስቲክ መሳሪያ ነው። ሲሰማም እንትንም የሚከብድ አይደለም፣ ጩኸት የሌለው ነው እና እሱን ይገልጻል በሚል ባልስ። ድንቅ መጠሪያ ነው። እንደ ቡድን እንድትሰባሰቡ ምክንያት የሆኗቸው ጉዳዮች ምንድን ናቸው? ሶስታችንም የተለያየ የሙዚቃ ት ውስጥ ግሩፕ ውስጥ በአንድ ውስጥ ሰርተናል እና እንደ አጋጣሚ አብረን የምንሰራበት አጋጣሚዎች ከካርሎ ጋር ተፈጠሩ እንዲሁም ለስራም ባይሆን ፍሬንድሺፕ ፓርክ ታቆንዶኛል እዛ የደን ከካርሎ ጋር እንሰራ ነበር። ዝም የራሳችን ፕሮግራም አርባር ማለት ነው የአንድነት እንድንተዋወቅ በደንብ እድሉን ሰጠን። ከዛ መሳይን በዛ ግሩፕ ላይ የኛ ስብስብ ላይ እንግዲህ ጆይን አደረገች ማለት ነው እና ሶስት ሆንን። ለምን ግሩፕ አናደርገው ሚል ነገር ወደ አንድ እናሳድገው ያለው መሳሪያችን የሚጣጣም ነው ድምፁ አብሮ ሚል ነው ሶፍት ነው ከካርሎ ድምጽ ጋራ ማሪሽ የሆነ ከለር ፈጠራልን እና ለምን አናደርገውም በሚል ወደ አራት ወር እንደዚህ ገደም የሆነ መሰረት ነው። ያው በአራት ወር ውስጥ ያው ብዙ ነገሮችን ብዙ ቦታዎች ሰርተናል፣ እንዲሁም ብዙ ቪዲዮችንም እንደዚሁ ለቀናል። ኢትዮጵያ ውስጥ በርካታ ባንዶች አሉ፣ የየራሳቸው ቀለም ይኖራቸዋል። የእናንተን ቀለም ለየት ያደረገው ነገር ምንድን ነው? በተለያዩ መድረኮች በተለያዩ ቦታዎች ተደጋግማችሁ እንድትጋበዙ በማህበራዊ መገናኛዎች ላይም ብዙ ሰዎች የሚከተሏችሁ ናቸዋል እና ለዚያ በቃን ምክንያቱ ምንድነው? ብላችሁ ታስባላችሁ። ልዩ ቀለማችሁ ምንድን ነው? ብዙ ባንዶች አሉ ከተማው ላይ እንዳልከው እና ስንለየው እኛ አሁን እንደ ሙዚቀኞች የከተፋ ስራ እና የትክክለኛ ሙዚቃ ተጠንቶ በራሳችን አቀነባብረን የምንሰራው ሙዚቃ አለ እና ከዛ ከከተፋው ሙድ ወተን? የራሳችንን ዩኒክ የሆነ ሳውንድ ለማውጣት እየሞከርን ስለሆነ ይመስለኛል። በራሳችን መንገድ ተርጉመናቸው አጥንተን፣ አሁን ባለን ይዞታ በሳምንት ሁለት የተገናኝተን እናጠናለን። ስክነት በተሞላበት ሁኔታ ውስጥ ጊዜ ማሳለፍ የሚፈልግ ሰው ይመርጠናል የሚል አይነት ስሜት ያለው ነው። እንግዲህ ዌብሳይታችሁ ላይ ያየሁት በተለያዩ መድረኮች ዝግጅቶቻችሁን አቅርባችኋል። በግልም በተቋማት በተዘጋጁ መድረኮች ላይ ዝግጅታችሁን አቅርባችሁ ተመልክቻለሁ። ከዚህ በተጨማሪ ደግሞ የበጎ አድራጎት ክንውኖች ላይ ትምህርት ቤቶች ላይም ስራዎቻችሁን ታቀርባላችሁ። በእነዚህ መድረኮች ላይ ማቅረባችሁ ያለው ትርፍ ምንድን ነው? በጣም ኢንተረስቲንግ ነገር ነው። እኔ በግል ፐርሰናሊ ዚመሳፈት ሙዚቃ ማቅረብ ደስ የሚል የመንፈስ እርካታ እንደ ቢዝነስም እንደምንጠቀመሉ ሙዚቃል ለሰዎች ጋር እንደዚህ በጎ አድራጎት ስራ ሊሆን ይችላል። አሳፍ ሼር ማድረግ ሊሆን ይችላል። አሁን ፍሬንድሺፕ ስንጫወት ክፍያ ኖሮ ምናምን ተከፍሎ ምናምን ደስ ያለን ስሜት ያለንን ፍቅር ያለን ለሙዚቃ ያለን ነገር እዛ ላይ እናሳያለን። ሰው ደግሞ እዛ ያለውን ሰው አዳምጠናል፣ ሼር እናደርጋለን። ስለዚህ ሙዚቀኛ መጀመሪያም ይሄድ ኖሮ ይገባል ብዬ አስባለሁ። ከዛ ደግሞ ወደ ቢዝነስ ነገሩን ማሳደግ ይቻላል። ፍቅር ያለው ሰው ውስጡ ለሙዚቃ ስሜት ያለው ሰው ከዚህ ነው የሚጀምረው ብዬ ነው ማሰብ። እና በጎ አድራጎት ሄደህ የምታደርገው ነገር በጣም ትልቅ መንፈሳ ይፈታታል። እንደገና ለእነሱም በሙዚቃ መሳሪያዎቻችን ለነሱ ይብዛም ይነስም እንደ ሕክምና የሚሆን ነገር ነው የምንሰጣቸው እና ለነሱ የሚፈጥረው ነገር ቀላል አይደለም። ያሉ ነገር እንዳለ ሆኖ አንድ ዝግጅት ላይ የሰይፉ ፋንታውን ሾው ላይ በበአለታ የተሳተፍ ነው ዝግጅት ነበር። ጎዳና ላይ በጣም ትልቅ ተሰጦ ያላቸው ልጆች አሉ እና ሄደን እኛ አሁን ከነሱ ጋር ሙዚቃ ስንሰራ ወይ ሲዘፍኑ ከኛ ጋር ሆነው ይሄ ተሰጦ ዝም ብሎ እንዳልሆነ የሚረዱ ይመስለኛል። ያ ተስፋ ይሰጣቸዋል። አንድ ቀን ሙዚቀኛ ሆኜ እንደዚህ ልሆን እችላለሁ፣ እንደዚህ ልሰራ እችላለሁ የሚለውን እምነትም የሚያሳድርባቸው ይመስለኛል። ቻችሁን እመለከታለሁ። የጋራ መግባባታችሁ አንዳችሁ ለአንዳችሁ ያለው ስሜት መልካም እንደሆነ የሚያሳይ ነው። በቡድን መስራት የራሱ መልካም አጋጣሚዎች እንዳሉት ሆኖ አብሮ ደግሞ ፈተናዎችም ያሉት ይመስለኛል። የተለያዩ ሰዎችን ስሜት ማስታረቅና አንድ ወጥ ነገር ይዞ ለመጓዝ የራሱ ፈተናዎች ያሉ ይመስለኛል። በእስካሁን ሂደታችሁ የፈተናችሁ ጉዳዮች ምንድን ናቸው? እዚህ ድረስስ እንድንጓዝ ምክንያቱን ሆኗል፣ አብቅቶናል የምትሉት የመጣጣም ምክንያቱ ምንድን ነው? አሁን የጥናት ጊዜ አለን በሳምንት ሁለት ቀን ተብሏል እና እሱን ሰዓት በአግባቡ ለመጠቀም እየሞከርን ነው። ማስቸግረው እኔ ነኝ። እንደው ማለት እንትን ነው ላይክ ፍሌክሲብል ነው። አንዳንዴ ፍሌክሲብል እንሆናለን፣ እንነጋገራለን። ኤግዛክት ባወጣነው ፕሮግራም ሁልጊዜ ሊሆን አይችልም። ያወጣነውን ፕሮግራም ግን በጣም አስቸጋሪ ሁኔታ ውስጥ ካልገባን በስተቀር አንሰርዝ ፕሮግራማችንን እና ተነጋግረን ነው ስንወስን። ኢቭን አንዱን ቀን ሚስ ካደረግን ሌላ አዲሽናል ተጨማሪ ቀን ያችን ለማካካስ እናደርጋለን። እና ይሄ መግባባታችን ነው ያቆየን። በስራ መሀል ላይ ስለ ስራው የምናወራለን። ብዙ መጨቃጨቆች ይኖራል፣ ግን ስለ ስራው ማማር ስለሆነ በቃ እዛው ጋር ነው የምንጨርሰው። አውርተን ጨርሰን ወደ ስራችን ነው የምንቀጥለው እና እሱ ነው ያቆየው። እኔ የመጨምረው ነገር እዚህ ላይ ብዙ ጊዜ አስታራቂያችን እሷ ናት። እኔና እይታዎች አንዳንዴ አይጣጣሙም፣ እና እሷ መሀል ገብታ በጣም ጥበበኛ መሆኗን ታሳይናለች። ሌላ የምንጨምርል ነገር ሶስታችንም የተለያየ ግሩፕ ላይ ያሳለፍናቸው ጊዜያቶች ስለነበሩ ብዙ ማነ ስያወት እያችን እና የተለያየ አብሮ የመሳፍት ምድር ነበረ እና የዓለም ድምፅ ጠቅሞናል ብዬ አስባለሁ። ሁላችሁም በተናጠል የተዋጣላችሁ ሙዚቀኞች እንደሆናችሁ አውቃለሁ። በተለያየ እንቅስቃሴዎች ውስጥ ተሳታፊዎች ናችሁ። ስለግላችሁ እንቅስቃሴ በተወሰነ ደረጃ ለአድማጮችና ለተመልካቾቻችን አጋሩልን። በግል ያው በሙዚቃ ሕይወት ውስጥ ከፍሉት ጋር ያለኝ ሕይወት እንዳለ ሆኖ በዋናነት የራይ ቲያትር የሙዚቃ ኦርኬስትራ ውስጥ እንሰራለን። ዋና ስራችን ነው። ከዛ በግል ፒያኖ ማስተምራለሁ ፍላዋ ቢዝነስ ውስጥም ማለው የግል ቢዝነስ ይሰራለው እንደዚህ አይነት ነገሮችን እሰራለሁ። ከዳርሴት ባንድ እና ከፖለቲካ ከዛ ባለፈ ማለት ነው ያው ከቫዮሊን ጋር እንግዲህ ከአስር ዓመት በላይ ሆኖናል። በተለያዩ ባንዶችን ህፃናትና ወጣቶች ቲያትር ውስጥ ነበር የሚሰራው፣ በዛ ላይ ቫዮሊን ነበር የሚጫወተው። አሁንም ብሔራዊ ቲያትር ነኝ በቫዮሊን ውስጥ የሚጫወተው ከዛ ተማሪዎች አሉ። ተማሪዎቹ እንዲሁ በባህሌ እንደ በክፍያም ያለ ክፍያም የሆነ ማለት ታለንታቸው ውስጣቸው እየፈለገ መክፈል የማይችሉ የተወሰኑ ተማሪዎች አሉ። እነሱን አንዳንድ ጊዜ የተወሰነ ጋይድ አደርጋቸዋለሁ። አሁን ደግሞ በደሴት በቅርብ ደግሞ ማስተርሷን በቢዝነስ አድሚኒስትሬሽንም ይዛለች። እሺ ካርሎ ያንተስ? ይህ ከሙዚቃ ውጭ ዲጂታል ማርኬት አርደ ድረ ገጾችን ገነባለው፣ ሶሻል ሚዲያ ላይ ያሉ ነገሮችን ማኔጅ አደርጋለሁ። ከሱ ደግሞ በተለየ የድምፅ ስልጠና እሰጣለሁ ለግለሰቦች እና ለድርጅቶች ድምፃቸውን እንዴት በተሻለ መንገድ ለመናገርም፣ ለመዝፈንም፣ ለተለያዩ ተግባሮች እንዲጠቀሙ አሰለጥናሉ ማለት ነው። ከመለየታችን በፊት በርካታ ወጣቶች ተሰጥኦ ኑሯቸው በጋራ አዲስ ቀለም ይዘው መምጣት የሚችሉበትን ሀሳብና ብልሃት አያውቁም። ብዙዎቹ አብረው እንዴት መስራት እንዳለባቸው፣ እንዴት ወደ ሕዝብ መቅረብ እንዳለባቸው የብዙዎችን ጆሮ እና ትኩረት እንዴት እንደሚያገኙም ግራ ገብቷቸው በየስፍራው የሚገኙ ወጣቶች ይኖራሉ። ከእናንተ ልምድ ተነስታችሁ እንደዚህ ባለ ውድድር በሚበዛበት ኢንዱስትሪ ውስጥ የራሳቸውን ቀለም ማሳወቅ የሚችሉት እንዴት ነው? እንዴትስ ስ ሊያሳኩት ይችላሉ በሚለው ዙሪያ ላይ የተወሰነ ነጥቦችን ብታጋሩም ደስ ይለኛል። ነው አንድ መጠየቅ ነው የመጠየቅ በጣም ችግር ደፍረን ጠይቀን እንዲማረግ እፈልጋለሁ እና እንዲያባችን ብትሰሩ ብለን አንጠይቅም። ብንጠይቅም ዲስከሬጅ የሚያደርግ ነው ያለው። እሺ ብሎ ቃል ገብቶ ቃሉን የማያከብር በጣም ብዙ ሰው ነው ያለው። እና እሱ ነገር አንድ ሁለት ትጠይቃለህ፣ ሶስት ትጠይቃለህ። ከዛ በኋላ ግን ይሰለችህና፣ አስተዋል ግን ውስጥ መስራት ትፈልጋለህ። የምትፈልገው ደግሞ ከሆነ መሳሪያ ጋር ትቀናጅ ትፈልጋለህ እና ያንን ሰው አንተ በፈለግከው መጠን ላታገኝ ትችላል እና ጠይቆ ግን ይሄ ዲስከሬጅ ሆነ ወደኋላ የምትቀረው ነገር መሆን የለበትም። የማስተላልፈው በቃ ፑሽ አድርግ የቻልከው ያህል ድረስ ተስፋ ሳትቆርጥ መሄድ። እሱ በጣም ትልቅ ችግር ነው መጠየቅ፣ መግፋት፣ መግፋት። እሱን ላለት የሚጨምረው ነገር ያው ጥሩ ነገር ነው ያነሳችው፣ ማንኳኳት፣ ደጋግሞ የማንኳኳት፣ ምንናገር ከፈታል ከመጠየቅ ይነሳል ነገር እና ታለንት ያላቸው ብዙ ልጆች አሉ። ሚቀቁ ይኖራሉ አጋዣቸው ይቀቁ ለይታቸው ይኖራሉ። እኛም ይጠበቅብናል ሰዎችን የማገዝ ትሬኒንግ የመስጠት ያ የማድረግ ኃላፊነት አለ። በእነሱም ዘንድ ደግሞ ችሎታቸውን በአካዳሚክ እውቀት መፈተሽ ሊሆን ይችላል። አሁን ጊዜው ለቴክኖሎጂው ሶሻል ሚዲያው ምናምን ቅርብ ነው እና ያላቸውን ነገር በማዳበር እንዳለባቸው እጪ ቅርብ ስለሆነ ይችላሉ። በግላቸው ቤታቸው ብዙ የሚሰሩ ነገር አለ። ከዛ ባለፈ ደፍሮ መውጣተኛ፣ እንፈራለን። ብዙ የሆነ ተፈጥሯችን ሆነ ተቆጥጠን ምናምን ስላደግን ትንሽ ኮሜት ያስተነብረናል። ተደብቀን ምናምን እንፈራለን። ሙገሳ ካልሰጡን ወደ መውጣት አንፈልግም ምናምን ነገር አለ እና ያን ነገር በሰበርክ ቁጥር ሻይ የማድረጉ ነገር ይመጣል እያስባለ አይ ቲንክ የአሁኑ የአሁን ጊዜ ወጣት ትልቁ ችግሩ ምንድን ነው? ሁሉም ነገር አሁን እንዲሆን ይፈልጋል። ዛሬ አሁን ቶሎ። እና አንድ ነገርን መስራት ሲጀምር ዛሬውን ውጤት ካላየ ዛሬውኑ የሆነ ብር የሆነ ነገር ካላመጣለት ትቶ ወደ ሌላ ነገር ያልፋል። እና ዋናው እኔ መሰረታዊ ብዬ ማምነው የሆነ ነገርን አምነንበት እስከገባን ድረስ ቆይተንበት ፍሬ እስከሚያበቅል ጠብቀን ማየት አለብን። ለወጣቱ ምመክረውም እሱን ነው። ላይ እኔም ወጣት ነኝ ገና። ስለዚህ መቆየት አለብን የምናምንበት ነገር ካለ በደንብ ፈልገን፣ አንዴ ካመንበት በኋላ ረግጠን መቋቋም አለብን። የሚያስፈልገውን መስዋዕት፣ የሚያስፈልገውን ፍጋት ፈግተን በኋላ ፍሬው ይመጣል። እጅግ በጣም አመሰግናለሁ። ቴዎድሮስ ነጋሽ፣ መሳይ ለገሰና ካርሎ ኤርቶላ ዳልሴት ስለተሰኘው ጣፋጭ ሙዚቃዎችን በመሳሪያ እያቀነባበረ ለአድማጮች ለተመልካቾች ስለሚያቀርበው የሙዚቃ ቡድናችሁ ናችው፣ ስለ ሕልማችሁ እና ስለ ጉዟችሁ ስላጋራችሁልኝ ለአድማጮችና ለተመልካቾች በእጅጉ አመሰግናለሁ። ከመለየታችን በፊት ማስቸገር ካልሆነብኝ ከሰራችኋቸው ሙዚቃዎች መካከል ለአድማጮችና ለተመልካቾች አንዱን ቀጭባችሁ ብታስደምጡልኝ። ጽጌረዳን መርጠናል። Be John, I can't Get it early lines and beds, early but not too. So He was a miracle. I I'm the Mosque, the Mosque, the Mosque, the Mosque, the Mosque, Thank you.